በኢትዮጵያ ሶማሌ እና በኢትዮጵያ ሶማሌና በኦሮሞ አዋሳኝ ወረዳዎች የተከሰተውን ግጭት ለመከላከል መንግሥት እርምጃ እየወሰደ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በግጭቱ እጁ ያለበት ግለሰብም ሆነ የጸጥታ ኃይል ተጠያቂ እንደሚሆንም በመንግሥት መገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ ተናግረዋል። እስክንድር ፍሬው አጠር ያለ ዘገባ ልኳል። በመንግስት የመገናኛ ብዙኃን የተጠቀሰው የጠቅላይ ሚኒስትር ኃይለማርያም ደሳሌ የትእዛዝ በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች የተነሳውን ግጭት ለማስቆም ያለመ ነው። ጠቅላይ ሚኒስትሩ የፌዴራል የጸጥታ ኃይሎች ጣልቃ እንዲገቡ ማዘዛቸው በዘገባው ተጠቁሟል። በዚህም መሰረት ነው በሁለቱ ክልሎች የሚገኙ ዋና ዋና መንገዶች በፌዴራል መንግስት የጸጥታ ኃይሎች ክትትል ስር እንዲሆኑ ጠቅላይ ሚኒስትሩ ማዘዛቸው የተመለከተው። ፌዴራል የጸጥታ ኃይሎች የህዝቡን ሰላም የመጠበቅና የማረጋጋት ስራ እንዲሰሩና አካል በማጉደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ጠቅላይ ሚኒስትሩ ማዘዛቸው ተገልጿል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ማስታወቃቸው ተጠቅሷል። እንደ ዘገባው በሁለቱ ክልሎች አዋሳኝ አካባቢዎች የተከሰተውን ግጭት የሚያባብሱ የመገናኛ ብዙሃን ከድርጊታቸው እንዲቆጠቡ፣ ይህ የማይሆን ከሆነ ግን መንግስት ህጋዊ እርምጃ እንደሚወስድ ጠቅላይ ሚኒስትሩ አስገንዝበዋል። በግጭቱ ተሳታፊ የሆነ የትኛውም ግለሰብ እንደዚሁም የጸጥታ ኃይል ተጠያቂ ይሆናል ብለዋል። በዘገባዎቹ የተጠቀሱት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ